ኢርቱ እንከን አስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አይገባንም። እሳት እሰ ቦቱ መጠን ወቦቱ አካል ለእሳት ልክ መጠን አለው። ኑሁ ወተላአለ ነበልባሉ አርብዓ ወተሰአቱ በእመት ያለው ነው መጠኑ እንደ እንጨቱ መደጎስ፣ እንደ እንጨቱ መቅጠን ነው። ወመለኮት እሰ ይትካሃል ይትባሃል ዘንተ የአክል ወዘንተ ይመስል መለኮትስ ይህን ያህላል ይህን ይመስላል ሊባል አይቻልም አይባልምም። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ አለው አይባልምም የለውምም። ወአቅም ከመሰብ እንደ ሰው ሶስት ክንድ ከስንዝር ነው አይባልም። አላ መንክር ውእቱ ወንቡር ድባርያሙ አበይ በጾ እሊና ሰብ ወኢዘ መላእክት አእምሮ የሰው የመላይት አእምሮ መርምሮ የከማያገኘው በአርያም በልዕልና ያለ መንክር ድንቅ ቁም ነው እንጂ ከእንስሳት ከአራዊት ለይቶ አዋቂ አድርጎ የፈጠረ ሰውና መላይትን ነውና እንዲህ አለ። አኮ ዘቦቱ ለመለኮት ግድ ሞኑ ላንወታት የማን ወጸጋ ለመለኮት ቀኝ ግራ፣ ላይ ታች አለው አይባልም፣ የለውም። አላምኑ ውቱ እንተበኩሌ ወበኩሉ በአራቱ ማዕዘን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ምስፉ ወምስቱቡ ለመለኮት የሚሮጥበት ሜዳ የሚሾልክበት ቀዳዳ አለው አይባልም፣ የለውም። አኮ ዘወቱ ለመለኮት ምስፉ ወምስቱቅቡ ለመለኮት የሚገባበት ዋሻ የሚመክተው ጋሻ አለው አይባልምም የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱግቡ ለመለኮት የሚገኝበት ሰፊ አዳራሽ፣ የሚሰወርበት ጠባብ እልፍኝ አለው አይባልም፣ የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱግቡ ለመለኮት ሰፊ ጉልት፣ የተወሰነ ጉልት አለው አይባልም፣ የለውም። አላ ውስተ ኩሉ በአውርት መለኮቱ አገዛዙ በአራቱ ማዕዘን ምሉ ነው እንጂ አኮ ዘቦቱ ለመለኮት ዘበላዕሉ ጠፈር ወዘበታ እቱ መሰረት ለመለኮት በላይ ጠፈር በታች መሰረት አለው አይባልም የለውም። አላ ጠፈር ውእቱ ጠፈሩም መሰረቱ ምሱ ነው እንጂ አኮ ዘቦቱ ለመለኮት ምርናን ዋት ቶርስ ከመይንሳ እምር ዘኮነ ውስጤታ ለመለኮት ከምድር የወደቀውን ለማንሳት አንገት ቀለስ ወገብ ጎንበስ ማድረግ የለበትም። አላ ውስተዴው ኩሉ እሁዝ በከማራዮ ለጴጥሮስ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ ይህስ እንደ ምንድነው ቢሉ፣ ጴጥሮስ ከባለሟልነቱ የተነሳ አለሙ በአንተ ዘንድ እንደ ምንድነው አሳየኝ አለው። አይሆንም አለው። ግድ ቢለው እንደ እንቁላል በመዳፉ እጁ አድርጎ ጴጥሮስ እንደምነህ አለው። ብርሃና ሲመላለሱ ነፋሳት ሲነሱ አይቶ ጌታዬ፣ አለሙ ሊያልፍ ቀርቧል። ምግብ ምንድነው አለው። ግፋ ሰማይታ ምን ትጠጣለህ? አንባ አንስሐ ትተኛለህ? አልተኛም እስኪ አሳየኝ አለው። በእንቁ ጽዋ ወይኑን አስይዞ ጴጥሮስ እንዳትተኛ አለው። ፍጡር ከሆኑ መተኛት አይቀርምና ተኛ። ጽዋው ወደቀ፣ ወይኑን ፈሰሰ። አየ ጴጥሮስ፣ እኔም ከተኛው አለሙ እንዲሁ ይሆናል ብሎታልና። አኮ ዘቦቱ ለመለኮት እንግዳ ወፍት ለመለኮት ፊት ደረት አለው አይባልም የለውም። ወዘባን እንተድ ለመለኮት በኋላ ጀርባ አለው አይባልም የለውም። በዘይት ራእይ በሚታይ ገንዘብ ይታይ ዘንድ ወበዘይት ገመር በሚወሰን ገንዘብ ይወሰን ዘንድ አላ ግልቡ ውእቱ በነደ እሳት፣ በነደ እሳት የተሸፈነ ነው እንጂ ነደ እሳት ሰለሊሁ ውእቱ ነደ እሳትም ያልኩት እሱ ነው። ወመለኮት እሰ ንጹህ ካለመመለክ ንጹህ ነው። ወጽሩይ ካለመሰገድ ንጹህ ነው። ወብሩ ውእቱ በጐላ በተረዳ ነገር አንድም ወመለኮት እሰ ንጹህ ከተድሮ ከተፈልጦ ንጹህ ነው። ወጽሩይ ካለመመለክ ካለመሰገድ ንጹህ ነው። ወብሩውቱ ካፍኣዊ ልብስ ንጹህ ነው ናምን አበ ፈናዊ ከመአብ ውእቱ በላዊሁ ለባዊ ወአለባዊ አብ በተለየ አካሉ ፈናዊ በግብሩ ወላዲ ስሙ አብ እንደሆነ እናምናለን። አለን ወናምን ወልደ ተፈናዊ ከመወልድ ውእቱ በላዊሁ ነባቢ ወአንባቢ ወልድም በተለየ አካሉ ተፈናዊ በግብሩ ተወላዲ ስሙ ወልድ እንደሆነ እናምናለን። ወናምን መንፈሰ ቅዱሰ ማሕየዊ ከመ መንፈስ ቅዱስ ሕያወ ማሕየዊ። መንፈስ ቅዱስም በተለየ አካሉ ተፈናዊ በግብሩ ሰራጺ ስሙ መንፈስ ቅዱስ እንደሆነ እናምናለን። ሰለስቱ ስም አዱ እግዚአብሔር የሶስቱ ስም አንድ እግዚአብሔር ነው። አንድም እግዚአብሔር የሶስቱ ስም ነው። አንሰሶ በእቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ እንዲ አኮ ከማ አብርሃም ዘይልቅም ይስሐቅ አብርሃም ከይስቅ እንዲበልጥ እንዲቀድም ወይስቅ ዘይልቅም ያይቆብ ይስቅ ከያይቆብ እንዲበልጥ እንዲቀድም አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። እየልቅ አብ ወልዱ አብ ከወልድ አይበልጥም አይቀድምም። ወወልድ እኔ እየልቅ መንፈስ ቅዱስ ወልድም ከመንፈስ ቅዱስ አይበልጥም አይቀድምም። ወመንፈስ ቅዱስን ይንስም ወልድ መንፈስ ቅዱስም ከወልድ አያንስም። ወወልድን ይንስም አቡ ወልድም ከአብ ያንስም አኮ ከማ አብርሃም ዘየዝዞ ለይስሐቅ በገ ፍጥረት በልማደ ፍጥረት ሲል ነው። አብርሃም ይስሐቅን እንደሚያዘው። ወይስሐቅ ዘየዝዞ ለያዕቆብ ይስሐቅም ያዕቆብን እንደሚያዘው። አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። ኢየዝዞ አብ ለወልዱ በከዊነ ልብ ወያቢ ወልድ በከዊነ ወልድ አብ አባትነኝና ብሎ ወልድን አያዘው። ወያቢ ወልድ በከዊነ ወልድ ወልድም ልጅነኝና ነኝና ብሎ ከአብ አይበልጥም። ከፍጡራን ሲለይ ነው። ከአባቱም ይበልጥ ልጅ አለና፣ አንድም ኢየቢ ይላል እምቢ አይልም። ከፍጡራን ሲለይ የአባቱን ፈቃድ የማይፈጽም የማይታዘዝ ልጅ አለና። ወመንፈስ ቅዱስ ጽሩይ ውእቱ መንፈስ ቅዱስም በባሕርይ በህልውና ከአብ ከወልድ ጋር አንድ ነው። ወመለኮትሰ ሰ አፍራሽ አይደለም ዋዌ ነው። መለኮትም ማለት ምሉ ስፉ ረቂቅ ማለት ነው። አብ ወወልድ ወመንፈስ ቅዱስ አዱ አምላክ መለኮት ያለውን አብ ወልድ መንፈስ ቅዱስ ብሎ አመጣው። ምሉአን ስፉሃን ረቂቃን የሚሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አቲ መንግስት በመንግስት ዋቲ ስልጣን በስልጣን ዋቲ ምኩናን በአገዛዝ አንድ ናቸው። አንድም በመንግስት በስልጣን በአገዛዝ አንድ የሚሆኑ አብ ወልድ መንፈስ ቅዱስ ምሉአን ስፏን ረቂቃን ናቸው። አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። ይህንን ዓለም እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ለይኩን ብለው ተናገሩ። አቦወል በመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። ይህንን ዓለም ማህበ አልቦ ሀበቦ ካለ መኖር ወደ መኖር፣ ካለ ወደ መታየት አምጥተው ፈጠሩ። አንድም አቦወል በመንፈስ ቅዱስ የልዩ ሀሌዩ ሲል ነው። አዳምን እንፍጠር ብለው አሰቡ። አቦወል በመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ንግበር ሰብአ በአርአያነ ወበአምሳሊነ፣ እንደ መልካችንና እንደ አምሳያችን እንፍጠር ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ የልዩ ሃለዩ ሲል ነው። ወልድን ስጋና ልብስ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ በነቢያት አድረው ይወርዳል ሊወለዳል ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይተምሩ ወልድን ስጋ አለበሱ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይሄልዩ ያለውን ይመክሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ያለውን ይነብቡ አለ። አብ ወወልድ ወመንፈስ ቅዱስ ይፌጽሙ ይሰምሩ ያለውን ይፌጽሙ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይገብሩ ይፌጽሙ ያለውን ይገብሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ እርጥቡን ከይቡስ ይቡሱን ከርጡብ ያስማማሉ። አንድም ሰባቱን መስተጻርራንን ያስማማሉ። እነዚህ ሰባቱ መስተጻርራን የሚባሉት ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። አወወል በመንፈስ ቅዱስ ያታጥኡ አዳምን አከናውነው ፈጠሩ። ይህ ከዚህ ቀረ የማይባል እጥር ምጥን ያለ መልከ መልካም ፍጹም የሰላሳ ዓመት ጎልማሳ አድርገው ፈጥረውታልና አንድም ሁሉን አከናውነው ነው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይፌኑ ይሾማሉ። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ እንዲ አንድም አንዱ ቢደክም አንዱ ሊያጸናው፣ ከአንዱ የቀረውን አንዱ ሊፈጽመው ሁለት ሁለት አድርገው ይሰዳሉ። ወፈነወሙ በበክሌቱ እንዲል አንድም አብ ወወንድ ወመንፈስ ቅዱስ ይፌንዉ የአባት ዘር ወደ እናት ማሕፀን እንዲከፈል ያደርጋሉ። ኦ ዘትፌንወ ለሕፃን መሐውቅ የብእሲ ውስተ ማሕፀነ ብእሲት ወትጠበልሎ በሰፋ ድል ረቂቅ እንዲል አብ ወወንድ ወመንፈስ ቅዱስ ያሰለጥኑ። አዳምን በሁለቱ ስነ ፍጥረት ላይ ያሰለጥናሉ። አንድም ሐዋርያትን ዱያነ ፈውሱ ሙታነ አንስኡ እለለም አንጽሁ ብለው ድዌዎችን እንዲፈውሱ ሙታን እንዲያስነሱ ያሰለጥናሉ። አንድም ካህናትን ለመስዋይት ለማይጠንት በመቅደሱ ያሰለጥናሉ። አንድም በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ብለው በመንግሥተ ሰማያት ያሰለጥናሉ። አንድም መምህራንን የረቀቀውን አጉልተው የተሰወረውን ገልጠው በመናፍቃን ላይ ያሰለጥናሉ። አንድም ነቢያትን በትንቢት ሐዋርያትን በስብከት ካህናትን በመሥዋዕት ያሰለጥናሉ አቦወልዶ መንፈስ ቅዱስ ማ ይከውኑ። በሰማይታት አድረው ይመሰክራሉ። ወነግር ስምዓከ በቅድመ ነገሥት ወይ ተሐፈር እንዲል። አንድም ለጻድቃን ይመሰክሩላቸዋል። ወአጸድቅ ነገር ወሙ በታምር ወበመንክር እንዲ። አንድም ለራሳቸው ይመሰክራሉ። አብ በደመና ሆኖ ዝንቱ ወት ወልዴ የምወደው የምወልደው ልጄ ይህ ነው፣ ለተዋሂዶ ለመስዋዕትነት የመረጥኩ ልጄ ይህ ነው፣ እርሱን ስሙት ብሎ መመስከሩ ለራሱ መመስከሩ ነውና ወልድም በስጋ ተገልጦ በዮርዳኖስ ተገኝቶ መጠመቁ ለራሱ መመስከሩ ነውና፣ መንፈስ ቅዱስም በአምሳ ለርግ ወርዶ በራሱ ላይ መቀመጡ ለራሱ መመስከሩ ነውና። አንድም አንዱ ለአንዱ ይመሰክራሉ አብ ስምአ ወልድ ወመንፈስ ቅዱስ ወልድ ስምአብ ወመንፈስ ቅዱስ መንፈስ ቅዱስ ስምአብ ወወልድ እንዲል አንድም ለጻድቃን ይመሰክራሉ። ንዑ ኀቤየ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ብለው አብ ወወልድ ወመንፈስ ቅዱስ ይስሕቡ በክብር ወደ እነሱ ያቀርባሉ። እምከመ ተለዐልኩ እምድር እስሕብ ኩሎ ኀቤየ እንዲል አንድም በሃይማኖት በፍቅር ያቀርባሉ። አንድም ይህንን ዓለም ከመኖር ወደ አለመኖር ከመታየት ወደ አለመታየት ያሳልፋሉ። ይስሕቦ አለ የሚያሳልፉት እያሉ ነውና፣ አብ ወወልድ ወመንፈስ ቅዱስ ያለምዱ ያስተምራሉ። ወላሪተ እግዚአብሔር ቃል ኮነት ልማደ ንሕነሰ ኢንለምድ ከመዝ እንዲል አብ ወወልድ ወመንፈስ ቅዱስ ይምዱ በመምህራን ላይ አድረው ያስተምራሉ። በመጻሕፍት ይመክራሉ። አብ ወሎ ወመንፈስ ቅዱስ ያነጽሁ በንጽሐ ጠባይ ይፈጥራሉ። አብ ወወሎ ወመንፈስ ቅዱስ ያጸርዩ በጸጋ ያስጌጣሉ። አብ ወወሎ መንፈስ ቅዱስ ይቄድሱ ይለያሉ። አንድም አብ ወወሎ ወመንፈስ ቅዱስ ያነጽሁ በንስሐ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በጥምቀት በልጅነት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ይቅድሱ በሥጋ ወደሙ ያከብራሉ። አንድም ያነጽሁ ልብስ ከሳሙና ሲገናኝ ያጸርዩ በውኃ ሲለቃለቅ ይቄድሱ ደርቆ ሲለበስ። ከሳሙና እንደ ማገናኘት ሰው ንስሐውን ይናገራል። በውኃ እንደ ማለቅለቅ ቀኖናውን ይፈጽማል። የደረቀውን እንደ መልበስ ስጋው ደሙን ይቀበላል። አንድም ያነጽሁ በንጽሐ ስጋ፣ ያጸርዩ በንጽሐ ነፍስ፣ ይቄድሱ በንጽሐ ልቡና። አንድም ያነጽሁ ከገቢረ ኀጢአት፣ ያጸርዩ ከነቢው ኀጢአት፣ ይቄድሱ ከሃሊው ኀጢአት። ያነጻሉ አብ ወወልድ ወመንፈስ ቅዱስ ያጸንኡ በምግባር በሃይማኖት ያጸናሉ። አንድም በተፈጥሮ በአጥንት በጅማት ያጸናሉ። አንድም በጎ ለመስራት ያስደፍራሉ። አብ ወወልድ ወመንፈስ ቅዱስ ያጠብቁ በመከራ ያስጨክናሉ። ሰማይታትን ወደ ደም ጻድቃንን ወደ ገዳም ይሰዳሉ። አብ ወወልድ ወመንፈስ ቅዱስ ይድፉ ያስተምራሉ። ዘሰ አጥረየ ሀዳፈ የአምር ምሳሌ ወስውረ ነገረ ወእለሰ አልቦሙ ሀዳፍ ይወድቁ ከመቈጽር እንዴ አብ ወወልድ ወመንፈስ ቅዱስ ይኬልሉ ይጋርዳሉ አብ ወወልድ ወመንፈስ ቅዱስ ያለብሱ ያለብሳሉ አብ ወወልድ ወመንፈስ ቅዱስ ያሞግሱ ዘውድ ይጭናሉ አንድም አብ ወወልድ ወመንፈስ ቅዱስ ይኬልሉ ባለሟል ያደርጋሉ አብ ወወልድ ወመንፈስ ቅዱስ ያለብሱ ልጅነት ይሰጣሉ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል አብ ወወልድ ወመንፈስ ቅዱስ ያሞግሱ ክብር ይሰጣሉ። አብ ወወልድ ወመንፈስ ቅዱስ ይነብሩ በነገስታት በመኳንንት አድረው በአውደ ፍትሕ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ደሃ ነው ብለው ሳይራሩ ሀብታም ነው ብለው ሳይፈሩ በትክክል ይፈርዳሉ። አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው ይፈርዳሉ። አንድም አብ ወወልድ ወመንፈስ ቅዱስ ይነብሩ በጳጳሳት በቀሳ ውስጥ አድረው በአውደፍት ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ድሃ ነው ብለው ሳይራሩ ሀብታም ነው ብለው ሳይፈሩ በትክክል ይፈርዳሉ። አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው መንፈሳዊ ፍርድ ይፈርዳሉ። አንድም በምልአት መኖራቸውን መናገር ነው። ሀያ ሰባት አንቀስ ተናገረ ሶስቱ የተመስጋኝ ሀያ አራቱ ያመስጋኝ ምሳሌ። አንድም ሁሉም ያመስጋኝ ነው ብሎ ሶስቱ የሶስቱ ነገድ የነገደ ሴም፣ የነገደ ካም፣ የነገደ ያፌት ሀያ አራቱ የሀያ አራቱ ካህናተ ሰማይ ምሳሌ ከመዝን አምን ወከመዝን ታመን እንዲህ እናምናለን እናሳምናለን። ድማሬ ወውባሬን ዘይንፈልጥ ወይ ንሌሌ በአንድነት ሳንለያይ ከመይኩን ቡደ ወይ ፍሉተ በባሕሪ በህልውና የተለየ እንዳይሆን እንለይ ንፍል ጦንሌሊ ከመ ይኩን ውሰ በአካል የተቀላቀለ እንዳይሆን እንለይ። አኮ ዘንፍል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ፣ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም አንልምም። አላ አሐዱ ውእቱ እንተ ሰለስቱ ግጻዌ በስም በግብር በአካል ሶስት ሲሆን በባህሪ በህልውና አንድ ነው እንጂ። አኮ ዘንብላዱ ከማዳም ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ እንደነበረ እንደ አዳም አንድ አካል የምንል አይደለም አንልም። አላ ሰለስቱ ውቱ ዛዱ ህላዌ በባህሪ በህልውና አንድ ሲሆን በስም በግብር በአካል ሶስት ነው እንጂ ናሁን ሰሞ ሙሉ አይሁድ እኩያ በስም በግብር በአካል ሶስት፣ በባህሪ በህልውና በአገዛዝ አንድ ብለው የማያምኑ ሞኞች አይሁድ የሚሉትን እንሰማቸዋለን። ለእስማኤላውያን ጊጉያን ዘይብሉ ዋዱ ገጽ እግዚአብሔር ዋዱ አካል ስሑታን እስማኤላውያንንም እግዚአብሔር አንድ ገጽ አንድ አካል ነው ሲሉ እንሰማቸዋለን። በይለቦቶ ሙንት መውራነ ልብ ሙንቱ ባለማወቃቸው እውራን አይምሮ ናቸው እንጂ ናሁን ር የሙ ለአረሜ መጣውያን ዘብዙ አማልክት ሆሙ ወብዙ አጋንንት ሆሙ ብዙ አማልክት ብዙ አጋንንት ያሏቸው መምለኪያ ነጣዖት አረማውያን የሚሉትን እንሰማቸዋለን። አጋንንቶቻቸው ብዙ አለ እንጨቱን ጠርበው ድንጊያውን አለዝበው ያመልኩታል። በዚያ ሁሉ ላይ አጋንንት ያድሩበታልና ይሁዳ ይሁዳ በውልቆ ሁሉ አይጉሪከ ብዙ አማልክቲከ ከማሁሰ አጋንንቲ እንዲህ ምነሰንተሉ አምርህ ተሰናይ ፍኖት እኛ ግን በጎ ሕግ ወንጌልን የሚያስተምሩ ሐዋርያትን በእግር እንከተላለን በግብር እንመስላለን። አንድም በጎ ሕግ ወንጌልን ለመማር ሐዋርያትን በእግር እንከተላለን በግብር እንመስላለን። በከመ ማሩነ ሐዋርያት እንተ ይብሉ ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሓይ አብ ፀሓይ ነው። ወልድ ፀሓይ ወልድም ፀሓይ ነው። ወመንፈስ ቅዱስ ፀሓይ መንፈስ ቅዱስም ፀሓይ ነው። አዱ ውቱ ፀሓይ የፅድቅ ዘላለ ኩሉ ከሁሉ በላይ ያለ አንድ ፀሓይ ነው ብለው እንዳስተማሩን እንማራለን፣ እናስተምራለን። ለፀሐይ ሦስት ነገር አለው ክበቡ ጸዳሉ፣ ሙቀቱ። ፀሐይ ወጣ ባሉ ጊዜ አካሉን እንይ ባሉ ጊዜ ብርሃኑን እንሙቅ ባሉ ጊዜ ሙቀቱን መናገር ነው። ይህ አንድ ፀሐይ ቢባል እንጂ ሶስት ፀሐይ እንደማይባል፣ ስላሴም በስም በግብር በአካል ሶስት ቢባሉ በባህሪ በህልውና በአገዛዝ አንድ ይባላሉ እንጂ ሶስት አማልክት አይባሉም። አብ እሳት አብ እሳት ነው፣ ወልድ እሳት ወልድም እሳት ነው። ወመንፈስ ቅዱስ እሳት መንፈስ ቅዱስም እሳት ነው። አዱ ውእቱ እሳተ ሕይወት ማርያም ከአርያም በላይ ያለ አንድ እሳት ነው ብለው ሐዋርያት እንዳስተማሩን እንማራለን እናስተምራለን። ለእሳት ሦስት ነገር አለው፣ ፍህሙ፣ ነበልባሉ፣ ሙቀቱ እሳት እንጫርባሉ ጊዜ አካሉን እኒባሉ ጊዜ ብርሃኑን እንሙቅ ባሉ ጊዜ ሙቀቱን መናገር ነው። ይህ አንድ እሳት ቢባል እንጂ ሶስት እሳት እንዳይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባሕሪ በህልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አማልክት አይባሉም። አብ ጎ አብ ጎህ ነው፣ ወልድ ጎ ወልድም ጎህ ነው፣ ወመንፈስ ቅዱስ ጎ መንፈስ ቅዱስም ጎህ ነው። አዱ ውቱ ጓጽባ ዘበጸዳለ ብርሃኑ ሰሰለ ጽልመ በፍጹም ብርሃኑ ጨለማ የራቀበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩ እንማራለን፣ እናስተምራለን። አንድም በፍጹም ሥልጣኑ ዲያብሎስ ድል የተነሳበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። ለጎህ ሦስት ነገር አለው። ጎህ ቀደደ ባሉ ጊዜ አካሉን፣ እኒ ባሉ ጊዜ ብርሃኑን፣ ርቀቱ ጽንፍ እስከ አጽናፍ ይደርሳልና ይህ አንድ ጎህ ቢባል እንጂ ሦስት ጎህ እንደማይባል ሥላሴም በስም በግብር በአካል ሦስት ቢባሉ በባህሪ በሕልውና በአገዛዝ አንድ ይባላሉ እንጂ ሦስት አይባሉ። አብ ጉንደወይን፣ አብ ጉንደወይን ነው። ወልድ ጉንደወይን፣ ወልድም ጉንደወይን ነው ወመንፈስ ቅዱስ ጉንደወይን መንፈስ ቅዱስም ጉንደወይን ነው። አዱ ውጡ ጉንደወይን ሕይወት ዘወቱ ጥመኩሉ ዓለም ዓለም ሁሉ የጣፈጠበት ጣይ መጸጋ ያገኘበት አንድ ወይን ነው ብለው እንዳስተማሩን እንማራለን እናስተምራለን። ለወይን ሶስት ነገር አለው። ጉንዱ፣ ሃረጉ፣ ዘለላው። አንድም ቀይ፣ ነጭ፣ ጥቁር ያፈራልና ይህ አንድ ወይን ቢባል እንጂ ሶስት ወይን እንደማይባል ስላሴም በስም በግብ በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። አብ ሐሊብ አብ ሐሊብ ነው። ወልድ ሐሊብ ወልድም ሐሊብ ነው። ወመንፈስ ቅዱስ ሐሊብ መንፈስ ቅዱስም ሐሊብ ነው። አዱ ወቱ ሐሊብ ዛልቦቱ ቱስ ውሃ ያልተቀላቀለበት አንድ ሐሊብ አንድ ወተት ነው ብለው ሐዋርያት እንዳስተማሩን እንማራለን እናስተምራለን። ለወተት ሦስት ነገር አለው፣ ቅቤው፣ አጓቱ፣ አይቡ። ለቅቤው ብቻ ሦስት ነገር አለው፣ አካል፣ ርቀ ግዘፍ። ግዘፉ በእጅ ይጨበጣል፣ በዋንጫ ይያዛል። ርቀቱ በላይ በራስ ላይ ተቀብተውት፣ በታች በሰውነት ሰርጾ ይገኛል። አካሉ ልባም ሴት የያዘችው እንደሆነ ዝናብ ሲያረፈርፍበት ያደረ አደይ አበባ ይመስላል። ይህ አንድ ቅቤ ቢባል እንጂ ሦስት ቅቤ እንደማይባል ስላሴም በስም በግብር በአካል ሦስት ቢባሉ በባህሪ በሕልውና በአገዛዝ፣ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። ከመዝን አምን ወከመዝን ታመን። በውስጥ በአፋ በነፍስ በስጋ እንዲህ ብለን እናምናለን፣ እናሳምናለን። ወንበል ጸሎተ ሃይማኖት የሚስጥረ ስላሴን ነገር ሲናገር መጥቶ ነበርና ያ ቢገታበት ወደ ሚስጥረ ስጋዌ ተመልሶ ጸሎተ ሃይማኖትን በል አለ። ጸሎተ ሃይማኖት የሚናገረው የሚስጥረ ስጋዌ ነገር ነውና አንድም መጻሃብ የኪ ቃል እያለ ሚስጥረስ ሕጋዊን ሲናገር መጥቶ በመካከል ምስጢረ ሥላሴን አግብቶት ነበርና ያ ቢገታበት ወደ ምስጢረ ስጋዌ ተመልሶ ወንበል ጸሎተ ሃይማኖት አለ። በቅዳሴ እግዚ፣ በቅዳሴ ሐዋርያት፣ በቅዳሴ ዮሐንስ ወለነጎድጓድ አመክንዮ ይባላል። በሊቃውንት ቅዳሴ ጸሎተ ሃይማኖት በእመቤታችን ቅዳሴ እያፈራረቁ ማለት ይገባል። የካ ጉባኤ ነው። ይቆየን።